ጤና ስጥልኝ የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? የእሁድ ምሽት ጥቅምት 13 2015 ዓ ም የጋቢና ዘ መሰናዶ ከአሁን ሰዓት ጀምሮ ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። የደንገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ቆንጅታዬ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምፅ ጋዜጠኞችና ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። እምሽቱ ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያነቃቃሉ ያልናቸው እናያዝንላችሁ። የመጀመሪያው ዘገባችን ታዲያ ከአንዲት ወጣት ጋር ያስተዋውቀናል። በትዳር ተጣማሪዎች ብሎም ደግሞ በማህበረሰብ ዘንድ ግልጽ የሆነ ውይይት እንዲዳብር ለማገዝ ያለመ የጨዋታ ካርድ ይፋ ከሆነ ሰነባብቷል። የወጣት ሀና በርሱባ የፈጠራ ውጤት የሆነው ይሄ የጨዋታ ካርድ ከሰባ በላይ ጥያቄዎችን የያዘ ሲሆን ሰዎች ለጥያቄዎቹ የሚሰጡትን መልስ ተከትሎ የተሻለ ግንኙነትን ለማዳበር እገዛ እንደሚያደርግም ወጣቷ ለአሜሪካ ድምጽ ተናግራለች። ሀብታሙ ስዩም ያነጋግራል። አስቀድማ ውይይት ስለተሰኘው ካርታው ይዘት ታብራራለች። በጣም አመሰግናለሁ ይህ ድል ስለሰጠኝ። ሀናው በርሶ ባላለው ያመጣሁት ምርት ያመጣሁት ፕሮዳክት ምንድን ነው? ውይይት የአማርኛ ካርታ ነው። ይህም ደግሞ በአይነቱ የመጀመሪያውና ልዩ ቢሆንም ሰዎች ከምናውቀው ካርታ ከተለመደው በቁጥር በፊደል መጥቶ ከምንጫወትበት ካርታ ለየት ያለ ካርታ ነው። ያም ደግሞ ምንድነው? እዚጋ እዚህ እንደምናየው ሁለት ፕሮጀክቶች ናቸው። እዚህ ጋር ሪሌሽንሽፕ ላይ የሚያተኩርና ሰዎች ደግሞ በጋራ ተሰብስበው ሲቀመጡ የሚያወሩበት ነው። ይህ ማለት ምንድን ነው ሪሌሽንሽፕ ላይ ዛሬ ላይ አይደለም የጀመርነው የሚጀመረው አዲሱ ሪሌሽንሽፕ ትዳር What? Moach Oh. የቀለለበት እንጂ መቆየው አይደለም እና በደንብ ካሰብ ነው። ሰዎች ከተነጋገሩ 90% ፕሮብለሞቻቸውን መፍታት ይችላሉ ብለን እናምናለን ብዬ አስባለሁ ሁላችንም። እና ያለመነጋገር ነው ነገሮችን አስቀምጠን አስቀምጠን አስቀምጠን መጨረሻ ላይ እንዲያርገህኝ እንዲያርገህኝ እንዲርገሽኝ እንዲያርገሽኝ ተባብለው እንዳይገናኙ እንኳን ተቃቂመው ይለያያሉ። እና ያንን ለማስወገድ እንደ ጀማሪ እኔ ሀሳቦቹ በዚህ ሊሚትድ ናቸው እያልኩኝ አይደለም ግን የሪሌሽንሽ ሰባ ሁለት 72 ሀሳቦችን ሰባ ሁለት ካርታዎችን የያዘ ቦክስ ነው። ሁለተኛው ፕሮጀክት ደግሞ ሁለተኛው ካርድ ደግሞ ምንድ ነው? ሰዎች በግሩፕ በአል አለ በተለይ ከኮቪድ በኋላ ሰው ጋር ተሰብስበን አንድ ላይ ማሳለፍ ለምደናል እና ያንን ነገር ስንሰበሰብ ማን ብዙ ጊዜ የሚያጋጩንን ነገሮች ወር ደግሞ ሴንሲቲቭ የሆኑ ኢሾችን ፖለቲካ፣ ሃይማኖት እንደዚህ አይነት ነገሮችን ስናነሳ ሁላችንም አንድ ላይ ማንሰተፍባቸው ነገሮች ሊሆኑ ይችላሉ። እነዚህ ጥያቄዎች ግን የያዙት ምንድነው? ሰልፍ ዴቭሎፕመንት ወር ደግሞ የልጅነት የምናስበው እናልፈዋለን። ዛሬ ላይ እንቆምበታለን ያልነውን ነገር ግን ዛሬ ላይ ስናየው በብዙ ነገር ተሻሽለንና አድገን የመጣንባቸው ሁኔታዎች አሉና እነሱ አይነት ጥያቄዎችን የሚያካትቷሉ። ይሄን ነገር ወደ ህዝብ አምጥቼ ህዝብ እንዲጠቀምበት ማድረግ ፈልጋለሁ ወይ ማድረግ አለብኝ። እንድት ያደረገሽ የገፋፋሽ ጉዳይ ምን ነበረ? ሁልጊዜ የምንናገረው ነገር ነው ያንን የገፋፋኝ ነገር ችግሩ መኖሩ ነው። ችግሩ የሁላችንም ቤት አንኳርቷል። ሪሌሽንሽፕን አይተነዋል። የሰዎችን አለመግባ አለ በአንድ ነገር አለመግባባትና አለመስማማት ግዴታ አንድ መሆን የለባቸውም። ግን ልዩነታችንን እንኳን ተከባብረን ኦኬ አንተ ምርጫ ይሄ ነው የኔ ምርጫ ሄ ነው ሁላችንም መንገዳችንን ይዘን ግን በጋራ እንሄዳለን የሚለውን ነገር አለማየት በአብዛኛዎቻችንን ያሁን ቲክቶክ ላይ ያለሁኝ ላይቭ ሰራለሁ እና በምሰራ ሰዓት ሰዎች ሲናገሩ እስቲ ስለ እነሱ እንኳን ተናገሩ ስል በአብዛኛው ሰዎች ሀሳብ ሰጥቼ ባለፈው እኔ ትናንት ላይ ያላወቅኩት ዛሬ ላይ ግን ያወቅኩትኝ ኮንፊደንሴን ነው ይሄን ነው ስል፣ ሰዎች ሀሳባቸውን ሲሰጡ ፒፕል ፕለዘር ነበርኩኝ ይላሉ። ለምሳሌ ሰዎችን ይከተሉ ነበር ማስደሰት በቃ ቅድሚያ የምሰጠው እነሱ መሄድ እያልፈለጉ በዚህ ሀገር ስነግረ ክለብ መውጣት እያልፈለገች ሻ ማጨስ እያልፈለገች አለመሄድ እየፈለገች ግን ደግሞ ጓደኞቿን የምታጣ እየመሰላት ያን ያንን ነገር ክሊር አድርገው አውርተው ተገላልጸው ፍላጎቷን ባለመግለጿ ግን ትሄድ ነበረ። የሆነ ሰዓት ቆማ እስክታስተውል ና ያንን ሞመንት እስክታውቀውና ና እንትን ለምን እስከዛ ድረስ ጊዜ ይፈጅብናል? ለምን አንነጋገርም? እንደ ጌም አድርገን ቀለል አድርገን በሪሌሽንሽፕን ብታየው ዛሬ ላናገር ፈልጋለሁ ሲባል አንድ ሰው ራሱን አዘጋጅቶ ነው የሚጠ ልባል ነው ምናምን ተብሎ ሊጣላ ነው ተዘጋጅቶ የሚመጣው ሊጣላም ባይሆን አትሊስት ዲፌንድ ሊያደርግ ነው ተዘጋጅቶ የሚመጣው ግን እንደ ጌም ካርታ አድርገህ ስታስበው ምን እንደምትስብ እራሱ አታውቀውም የሚመጣው ካርድ ነው የሚያዋራህ ና ሳታስበው ነው የምታወራው። ያ ደግሞ ትክክለኛ ነገርህን ያመጣል ብዬ አስባለሁ። እኔ ያንን አምኜ ነው ና ለጥያቄ ፕሮብለም መኖሩ ነው ችግሩ፣ መኖሩ ይህን ነገር እንድሰራ አድርጎኛል። እንግዲህ ለሁለት አይነት አገልግሎት የሚውሉ የጨዋታ ካርዶችን ነው ያዘጋጀችው። በሰዎች መካከል መልካም ግንኙነት፣ ተግባቦት እንዲበረታ ለማድረግ አላማ እንዳላቸው ነግረሽናል። ያካተትሻቸው ጥያቄዎች ምን አይነት ጥያቄዎች ናቸው? ውይይት የሚጋብዙ መሆናቸውን በምንድን ነው የምትመዝኘው? ያካተትኳቸው ጥያቄዎች በእርግጥም ከተለያዩ ሰዎች የተሰበሰቡ ናቸው። ለምሳሌ አንድ ሴናሪዮ ስነግርህ አንድ ጓደኛዬ አግብቶ ካየሁት ሁለት አመት ይሆነኛል፣ ግን ተመልሼ መጥቼ አግኝቼው ባለቤት እንዴት ናት ስለው ተለያይተናል አለኝ እና እንደዚህ እንደዚህ አይነት ያጋጠሙኝ ገጠመኞች ጽፌ ሰጥቻቸዋለሁ። እነሱ ጥያቄዎቻቸውን ምንድን ነበረ ዛሬ ላይ ስታስበው ትዳርህን ሴቭ ቢያደርግልኝ ብለህ ያሰብከው ነገር ቫሊዋችንን አልተዋወቅንም ነበር። የፋሚሊ ቫሊዩ ነው ትልቁ ነገር ለኛ። እንደሱ አይነት ሀሳቦች አሁን እዚህ ውስጥ አሉ። ከኢንትሮዳክሽን ይጀምራል ምልህ የመጀመሪያ ዴት ሲደራረጉ ሪሌሽንሽፕ ውስጥ ያሉ ትዳር ውስጥ ያሉ መጀመሪያ ሲተዋወቁ ምንድን ነው ቫሊዩ ማድረግ ያለባቸው መሀል ላይ ሆነው ምንድን ነው ማወቅ ያለባቸው ትዳርስ እነዚህም በሶስት ከፋፍዬ ለተለያዩ ሰዎች ኮሽነር ሰጥቼ እነሱ ሲመልሱልኝ ከዚያ ያዘጋጀዋቸው ሀሳብ ሀሳቦች ናቸው። ከነሱ ያንን ምልክ ደግሞ አሁንም ደግሞ የሚናገረው አለው ኢሾዎቹ መሆኑ ሀሳቦቹ በዚህ ሰባ ሁለት ካርታዎች ሊሚትድ አደሉም። እስቲል ይጨምራሉ፣ እስቲል ይሄዳሉ። እነኚህ ግን እንደ መነሻ ሀሳብ ይሆናሉ፣ እንደ መነሻ ያወያያሉ፣ ያነጋግራሉ ነው እና የብዙዎቹ ሰዎች ተሳትፎ አለበት። ስለዛም ጀነራሉ ይሄ አብዛኛውን ይወክላል ብዬ አስባለሁ። አሁን እንግዲህ ተሰባዊና ደግሞ በግንኙነት ውስጥ ያሉ ሰዎች ሊያዳብሩት የሚገባውን ውይይት የሚያጠናክረው አይነት ጥያቄዎችን የያዘ የጨዋታ ካርታ ይፈልገሻል። የመጪ ጊዜ እቅድሽ ምንድን ነው የሚሆነው? በሌሎች ጉዳዮች ላይ እንዲህ ውይይትና ንግግር የሚጋብዙ ነገሮችን ለመስራት ያለሽ እቅድ ምንድን ነው? የመጀመሪያው ጥያቄ አብረሽ ደግሞ፣ ኢትዮጵያ እንደምታውቂው የብዙ ግጭቶች የተንሰራፋባት ሀገር ሆናለች። እንዲህ ያለው ውይይትና ንግግር ሊቀርፉ የሚችለው ምን ፋይዳ አለው ብለሽ ታስብ ስለጠየከኝ በጣም አመሰግናለሁ። አጋጣሚውን እየፈለግኩ ነበር። ልነግርክ የነበረው ቀጣይ የምመጣበትን ፕሮጀክት ስነግርህ ስራው ኦልሬዲ ተጀምሯል፣ ኦልሞስት መገባደዱ ላይ ነው። ይህንንም ኮሽነር እየጠበቅኩ ስለሆነ ነው መልሳቸውን እየጠበቅኩ ስለሆነ ነው። በቲኔጀር ልጆችና በወላጆች መሀል ነው እየሰራው ያለሁት። ያ ማለት ምንድን ነው ልጆች የሆነ እድሜ ላይ ሲደርሱ ወላጆችም ታይማቸውን ይሄ ግለኝነት ይተዋቸዋል። ስፔሱን ሰጥተው እና ወላጆችም ሊነግሯቸው የሚፈልጉት ነገር ይኖራል፣ ግን እርሊ ነው ብለው ያስባሉ። ልጆችም ደግሞ ወላጆችን ሊጠይቁ ፈልገው ግን የሚያሳፍር ነገር ይሆንባቸዋል። እና ያው እኩያ ጓደኞቻቸውን ነው የሚጠይቁት፣ ከነሱ የተሻለ ሀሳብ አይሰጧቸውም። ግን ይህንን ካርድ ባዘጋጅ ሁለቱም መደጋገፍ ይችላሉ። ሀሳብ እርግጠኛ ነኝ እናት ለሴት ልጇ ለደረሰች ልጇ ጥሩ ምክር ልትሰጣት ትችላለች። አባት ለደረሰ ልጁ ብዙ አይነት ምክር ሊሰጠው ይችላል። እና እንዴት ነው እነሱን ልጆች ሼፕ አድርገን የምናወጣው? ያ ነገር ቅድም እንዳልከው ወደ ሀገር ደረጃ የሚመራን አገር ማለት ምንድን ነው ስትል ህዝብ ነው። ህዝብ ደግሞ ከየት መጣ? ከታች ነው የመጣው። እና የመነጋገር ባህሉ በአብዛኛው በእኛ ውስጥ የለም። ከላይ እስከታች ከታች ወደ እስከ ላይ ብትሄድ ብዙ የለንም ባይነኝ ማለት ነው። ስለዚህ ያንን እያዳበር ነው ከመጣን፣ ዛሬ ላይ የምናየው መጨካከን፣ ዛሬ ላይ የምናየው መከፋፋት፣ ዛሬ ላይ የምናየው የኔ ይበልጣል የኔ ይበልጣል የኔ ከሁሉ በላይ ነው ያንን ነገር በልዩነት ማመን ስንችል ነው ሰፖርት መደራረግ ስንችል ነው ያንን ነገር ስንግባባ ነው የምናስወግደው። እና ያ ነገር እንግዲህ ቤዝ ነው ብዬ አስባለሁ። ሰዎች መነጋገር መወያየትን ቢለምዱ ዛሬ ላይ ያለንበትን አስከፊ ጊዜ መወጣት እንችላለን። በመዋደድ በመተሳሰብ፣ ድሮም ልዩነታችን ውበታችን እንደሆነው እንደዛው ሆኖ ይቀጥላል ብዬ አስባለሁ። እጅግ በጣም አመሰግናለሁ እንግዳችን ስለሆንሽ። መልካም እድል እመኝልሻለሁ ለወደፊቱ ለምትሰሪያቸው ስራዎች። ቲንክ ዩ ሶ ማች። እኔም በጣም አመሰግናለሁ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ካቲም የዳንስ ቡድን ከአምስት ዓመት በፊት በአማኑኤል ሰለሞን እና አብሮት በዳንስ ሲሳተፉ በነበሩ ሌሎች አካል ጉዳተኛ ጓደኞቹ አማካኝነት የተመሰረተ ተቋም ነው። ተቋሙ ሙሉ ለሙሉ በአካል ጉዳተኞች የተመሰረተ ሲሆን በዘመናዊና ባህላዊ የዳንስ ስልጠናዎች አካል ጉዳተኞችና ጉዳት አልባዎችንም ያሰለጥናል። ላለፉት ሶስት አመታትን በተከታታይ እንችላለን የሚሉ የተለያዩ ፌስቲቫሎችን ሲያዘጋጅ የቆየ ሲሆን ዘንድሮም በአዲስ አበባ ከተማ የተለያዩ ክፍለ ከተማዎች ከአንድ እስከ ሶስተኛ ለወጡ አካል ጉዳተኛ ተማሪዎች እና እንዲሁም ደግሞ ለረዥም ጊዜ ያገለገሉ አካል ጉዳተኛ መምህራንና በተለያዩ የስራ ዘርፎች ስኬታማ የሆኑ ግለሰቦችን ለመሸለም ተዘጋጅቷል። የተቋሙ መስራች አማኑኤል ሰለሞን ከጋቢና ቪ ጋር ቆይታ አድርጎ ነበር። ራሱን ከሚያስተዋውቅበት ይጀምራል። አማኑኤል ሰለሞን እባላለሁ የካቲን ዲስቢሊቲ ዳንስ ኢንዱስትሪ የሚባል ለስልጣን ተቋቋመ ሀገር በቀን ስራ አስኪያጅና መስራች ነኝ። ሻማኑኤል በጣም ነው የማመሰግነው። ካቲም የዳንስ ቡድን እንዴት ነው የተቋቋመው? እንዲሁም አላማው ምንድን ነው? ካቲም የተቋቋመው ያው በሁለት ሺህ አስር ላይ በእኔ ፍላጎት ነበረ። በራሳችን ለምን አካል ጉዳተኞች አንሰራም? ራሳችንን እያሰለጠንን ሌሎች ጉዳት አልባዎችንም እያሰለጠንን ሌላ አይነት የኪነ ጥበብ ሙያን ለህብረተሰቡ አናሳይን በሚል እኔና ጓደኞችን አማክሬ ፍቃዱን አወጣሁኝ። በዛ መሰረት ብዙ ስራዎችን መስራት ጀመርን። 2013 ላይ ግን ከሌሎች ስራ አጋሮቼ ጋር በመሆን እንዲሁም ሌላ ሙያ ላይ ያለውም ቢሆን ዳንስ ላይ ብቻ ደግሞ ትኩረት አድርገን ከምንሰራ ሌሎች አካል ጉዳተኞች ሙያው፣ ፍቅሩ፣ ፍላጎቱ ያላቸው ለምሳሌ በትወናው፣ በግጥሙ፣ በመነባንቡ፣ በስዕሉ፣ በተለያዩ የኪነ ጥበብ ሙያዎች ላይ የተሰማሩ አካል ጉዳተኞችን ስልጠና እንድንሰጥ እንዲሁም እነሱን እንድናበቃ በሁለት ሺ አስራ ሶስት ላይ አሁን ያለውን የያዘውን ስም ካቲም ከሚለው ወደ ካቲም ዲሴቢሊቲ ዳንስ ኤንድ አርቲስትሪ ወይም ከኤዲዲኤ ወደሚለው ተሸጋገረና ወደ ኤንጂኦ ከፍ አለ። ዋነኛው ስራው ካቲም ዲሴቢሊቲ ዳንስ ኤንድ አርቲስትሪ ማለት ዋነኛው ስራው ዳንስ ነው። ግን ደግሞ ሌሎች ብዙ ሙያዎች ያሏቸው ፍላጎት ያላቸው ሰዎች አሉ። ግን ፍላጎቱን ቢኖራቸው የሚገርምሽ ነገር ሁሉን አያገኙም እና ካሷስ ጉዳት አልባ የሆኑ ሰዎች ናቸው። አካል ጉዳተኛውን አስመስለው አክት የሚያደርጉት ለምሳሌ በዊልቸር ላይ ሆነው ፊልም ሲሰሩ፣ ቲያትርም ሲሰሩ፣ በክራንች ላይ ሆነው ጉዳት አልባዎች ናቸው እና ሌሎች አካል ጉዳተኛውን በባለሙያተኛ ስልጠና ብንሰጣቸው ፊልም እንዲሰራ ሲል የአካል ጉዳተኛ ካራክተር ሲኖር ኦዲሽን ወስደው አካል ጉዳተኞችን ኦዲሽን እንዲወስዱ አድርጎ መምረጥ ይቻላል ማለት ነው። በዳንስ የበቃን በደንብ አለን። በዛ ነው አሁን ሙያውን ከሁሉም ላይ እንድንሰማራ ነው የሆነው እንጂ ዋነኛው ስራችን ስቲል እየሰራን ያለ ነው። በደንብ ዳንሱ ላይ ነው። እንግዲህ ያለፉት አራት አመታችሁ ነው አምስት ሊሞላችሁ ነው እና የሰራችኋቸው ዋና ዋና የምትሏቸው ስራዎች ምንድን ናቸው? የአላማችን መጀመሪያ የአካል ጉዳተኞች የኪነ ሞያ ከፍ ማድረግ ነው። እንዲሁም አካታች የሆነ ማህበረሰብ መካር ሁሉም ሰው ሰው ስለሆነ ብቻ መኖር አለበት ተደባልቆ መኖር አለበት፣ የሚለውን ነገር ነው የምናራምደው እና አምስት ዓመት ጊዜ ውስጥ ውስጥ የሰራናቸው ስራዎች እንችላለን፣ አንድ ፌስቲቫል በብሔራዊ ቲያትር ሁለት ሺ አስራ ሁለት ላይ ሰርተናል። እንችላለን ሁለት ለአራት ቀን የሚቆይ ፌስቲቫል በሁለት ሺ አስራ ሶስት ለአራት ቀን የሚቆይ ፌስቲቫል ነበረ። ሰው የትኛን ባጭሩ ለማብራራ ከአሻም ቴሌቪዥን ሚዲያ አባላት ጋር የክራንች እግር ኳስ ጨዋታ በአዲስ አበባ ስቴዲየም ነበር ያደረግነው በአጋጣሚ እኛም ሶስት ለአንድ ነበር ያሸነፍናቸው። እነሱም ትራንች ፉትቦል አድርገናል። በማግስቱ ደግሞ ሕገወጥ ንግድ እና ለአካል ጉዳተኞች እንዴት ምቾት እንደሚነሳ የሚያሳይ በሁለት መርሃ ግብር አድርገን በጠዋት ፕሮግራማችን ጊዮርጊስ ላይ፣ በከሳት ፕሮግራማችን ደግሞ መገናኛ ላይ የኪነጥበብ ስራችን ሰራን። እንዲሁም በሶስተኛው ቀን ኢንክሉሲቭ ፋሽን ሾ ጋ ጉዳተኞ ጉዳት አልቦችም ያሉበት አራተኛው ቀን ብሔራዊ ቲያትር ላይ የአካል ጉዳተኞች ኪነጥበብ ኪነጥበብ የሚሸቱ አካል ባተኞች የሰሯቸውን የአርክ ስራዎችን የሚያቀረቡበት ፕሮግራም አድርገን ሰራን። እንዲሁም ሁለት ሺ አስራ ሶስት ዘመን መለወጫ ላይ ሁሉም ሰው የድርሻውን ይወጣ በሚል ምቹ ሀገር ምቹ ሁኔታ ሁለት ሺ አስራ አምስት እንፈጥራለን የሚል ቃል የምናስገባበት በተለይ ባለስልጣኖችንና አርቲስቶችን ጠርተን ሁሉም በሚችለው አቅም ቃል እንዲገባ አደረግን፣ ስራ ሰራን። አሁን ላይ ደግሞ ሌላ ያሰብነው ነገር አለ። ስለዚህ እስካሁን እነዚህ እነዚህ ሰዎችን ሰርተናል። መቼም እናንተም ራሳችሁ አካል ጉዳተኞች ሆናችሁ በሌላ የዳንስ ቡድን ውስጥ ተካታችሁ ስትሰሩ ቆይታችሁ ነው የራሳችሁ ተቋም የከፈታችሁት እና የራስን ድርጅት ወይም የራስን ተቋም ይዞ ሙሉ ለሙሉ በአካል ጉዳተኞች አቋቁሞ ለአካል ጉዳተኞች መስራት ያለው ተግዳሮትና ችግር ምን ይመስላል? ተግዳሮቱ አሁን ለምሳሌ ከወረዳ ወጣት ማዕከል መንግስት ሰጥቶን እየሰራንበት ያለ ነው አራተኛ ሶስተኛ ፎቅ ላይ እየወጣን ነው የምንሰራው እና እንደውም ማሟሟቂያችንን እዛው ደረጃው ላይ ጨርሰን ነው የምንወጣው። ተግዳሮቱ ከዛ ነው የሚጀምረው። አንዱ ከዛ ለምሳሌ አሁን እዛው የምንመጣበት ደረጃ ላይ ክረምት በሆነበት ወቅት ላይ ደረጃውን ዝናብ ይነካዋል፣ እና ጎማው ክራንች እያንሸራተተን ወደ አራት ጊዜ የተለያዩ ሰዎች የመወደቅ አደጋ ደርሶብን ነበረ። በተጨማሪም እርዛው አዳራሹ ማይመጫኘት አዳራሽ ስለሆነ እዛም የመውደቅ አደጋ አለ። ምን አለ እና በጣም ብሱ ነው ነገር እየው፣ ግን አካል ጉዳተኛ ራሱ እንችሉ ልስራ ብሎ እንትን ሲል ስለ አካል ጉዳተኝነት አውቃለሁ የሚል ጉዳት አልባ እንኳን አካል ጉዳተኛን ቢያሰራ አካል ጉዳተኛ ስላልሆነ ብቻ የሚያጣቸው ነገሮች አሉ። ጉዳተኛው ሲሆን ግን ማን እንዴት ይንቀሳቀሳል የሚሉትን ነገሮች በቀላሉ ያስተውላል። ቆንጆ ነው። ሌላው የተሻለ የምንለው ነገር እንዳልኩሽ አካታች ማህበረሰብ መፍጠር ነው አላማችን እና ሌሎች ጉዳት አልባዎችንም እናሰራለን ሌሎች ጉዳት አልባዎችን ስናሰራ አካል ጉዳተኛው ጉዳት አልባውን ማሰራት ሲችል፣ እስከ ዛሬ ተረጂ ናቸው አካል ጉዳተኞች። አካል ጉዳተኞች በኤንጆች ሲረዱ እንክብካቤ ያስፈልጋቸዋል እንደዚህ ናቸው ምናምን ሲባል ነበር። ግን አሁን አካል ጉዳተኛው ጉዳት አልባውን ሲያስተምር ሲያሰራ መድረክ ላይ ሲያወጣ እሱ ደግሞ ሌላ መልካም ነገር ነው፣ ከአዌርነስ ክሬሽኑ አንጻር ማለት ነው። እንደ ችግር ግን ካየ ነው ማለት ችግሮች አሉ አካል ጉዳተኛ አለማመን አካል ጉዳተ አሁን እኔ ማናጀር ነኝ ብዬ አንድ ቢሮ ሲሄድ አካል ጉዳተኛ በመሆኔ ብቻ አምኖ አምኖ አለመስጠት፣ ለዛ ፈንድ አለማድረግ ስቲል መንግስትን ራሱ እየጠየቅነው ነው። ነው ብታይ ምቹ የተመቻቸ ምን እና ብዙ አካል ጉዳት አሁን አካል ጉዳተኝነት እንደ ምርት እየበዛ ነው ያለው እና አዌርነሱ ግን ስቲል እየተሰራበት አይደለም ለማብቃት። የሚመች ቦታ ስጡን ብለን መንግስት ስንጠይቅ፣ አይ አለማመን ነገር እውነት አለ። አሁን ለአካል ጉዳተኛው ሰው ኪነጥበብ ክንቶት አድርጎ ነው የሚያስበው። አካል ጉዳተኛው ከተማረ ኮምፒውተር ላይ ቁጭ ብሎ ይሰራል፣ ካልተማረ ደግሞ ከርካ ስራ ወይ እንደዚህ የሽመና ስራ እሱ ነው ህብረተሰቡ እሱ ነው ብሎ ነው የሚያስ። ነው ትልቁ ተግዳሮት የሆነብን አሁንም ድረስ። እንግዲህ አሁን ያገኘውህ ልምምድ ላይ በነበራችሁበት ወቅት ነው፣ ከዛ ቋርጠህ ነው የምታወራኝ። አሁን እንችላለን ሶስትን እየተዘጋጃችሁ ነው፣ እስቲ ምን አይነት መረሃ ግብሮች ላይ ነው እየሰራችሁ ያላችሁት? እንችላለን ሶስትን እየሰራን ያለ ነው። ቅድም ለማብራራት እንደሞከርኩት አንድን እና ሁለትን ሞር ላይ በተመሰረተ ነበር እየሰራን ያለ ነው። አሁን ደግሞ በተለየ መንገድ በአስራ አንዱም ክፍለ ከተማ ከአንድኛ እስከ ሶስተኛ የወጡ አካል ጉዳተኛ ተማሪዎች የሽልማት መስጠት ነው የመጀመሪያው ዝግጅት። ለምሳሌ መጠረጃ ቤቱ ሳይመቻቸው ቆንጆ የመቻዎቻ ኢንቫሮንመንት ሳይኖራቸው ጥሩ የሚማሩበት ክፍል ሳይኖራቸው ይህን ሁሉ ችግር ተቋቁመው ከአንድ እስከ ሶስት የወጡ አካል ጉዳተኛ ተማሪዎች በየ ትምህርት ቤቷ አሉ። ስለዚህ ከአስራ አንዱም ክፍለ ከተማ ከአዲስ አበባ ትምህርት ቢሮ ጋር በጋራ በመሆን በነሱን እንሸልማለን። እንዲሁም ደግሞ ሰላሳ የሚሆኑ ረጅም ዓመት ያስተማሩ አካል ጉዳተኛ መምህራን አሉ። ማንኛውንም ተማሪ ያፈሩ አካል ጉዳተኛ መምህራን አሉ። እነሱንም እውቅናና የምስጋና ፈጠ ኬት መስጠት ነው ፕሮግራሙ በተጨማሪም እኛን የኪነ ጥበብ ስራም እና ፐርፎርም እናደርጋለን ማለት ነው። ይህን ስራ የምንሰራው ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ጋር በጋራ በመሆን ነው። ህዳር አስራ ዘጠኝ ነው ይህ ፕሮግራም የሚሆነው። ቲስ ሰለሞን ቦጋለ የፕሮግራ የድርጅታችን አምባሳደር ነው። ስለዚህ እንደዚህ እያደረግን ነው እየሰራን ያለ ነው። እንደነ መጋቢ አዲስ ይገኛሉ ቦታ ቦታው ላይ ስለ በተለይ አካል ጉዳተኛን ሆነው አቺቭ ያደረጉ አካል ጉዳተኞች ተሞክሯቸውን ያስተላልፋል። እኛን የሚያግዘን የለም ብለው የሚያስቡ ተማሪዎች፣ መምህራን አካል ጉዳተኛ የሆኑ አሉና ኔክስት ይር ላይ ለምሳሌ ሁለት ሺ አስራ አምስት የትምህርት ዘመን ማብቂያ ላይ፣ አዎ ከአንድ እስከ ሶስት አሁን ስወጣ እኮ ይሄ ድርጅት ይሸልመኛል የሚያስበኝ አካል አለ ብለው እንዲያስቡ በየአመቱ ይህንም ስራ እንሰራለን። አካል ጉዳተኛ የሆኑ ታለንት ያላቸው ደግሞ እነሱንም እናበረታታለን። ፐርፎርምም እንዲያደርጉ እናደርጋለን። አማኑኤል፣ በጣም ነው የማመሰግነው ስለነበረን ቆይታ። ያሰባችሁት ሁሉ እንደሚሳካ ተስፋ አድርጋለሁ። እጅግ አመሰግናለሁ። ከልብ አመሰግናለሁ። ታሪ ሶስተኛው ዘገባችን ደግሞ ወደ ጅማ ዩኒቨርሲቲ ወስደናል። ዶክተር በዛብህ ብርሃኑ የዘንድሮ የጅማ ዩኒቨርሲቲ የጤና ኢንተርን ሲሆን ሶስት የተለያዩ መጽሀፍትን አሳትሟል። ዘጠነኛው ሺህ የተሰኘውን ጨምሮ የተለያዩ የቴሌቪዥን ድራማዎችንም ደርሷል። በዲኤስ ቲቪ የቀረበ ክሬዚ የተሰኘ ሲትኮምም ጽፏል። አሁን ደግሞ ፊሽካዎቹ በሚል ስም የተሰጠው ድራማ በአርቲስት ቴሌቪዥን ላይ እያቀረበ ይገኛል። ኪነ ጥበብና የሕክምና ሳይንስን አጣምሮ አርት ቴራፒ የሕክምና ዘዴን ለመተግበር ህልምም አለው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ አብሮት ቆይታ አድርጓል። ዶክተር በዛብህ ብርሃኑ በጅማ ዩኒቨርሲቲ የሕክምና ትምህርት ክፍል ኢንተርን ነው። ዶክተር በዛብህ በሲዳማ ክልል ገጠሪቱ አርቤጎና ወረዳ ተወልዶ በሐዋሳ ከተማ ያደገም ዩኒቨርሲቲ እስኪገባ ድረስ ያለውን ትምህርቱንም በዚሁ በሐዋሳ ከተማ የተማረም አሁን የሕክምና ባለሙያም ደራሲና የኪነ ጥበብ ሰው የሆነም ሀያዎቹን ገና ያልጨረሰ ወጣት ነው። የይሁዳ ገመድ የተሰኘም የግጥም መድብል ያንቡ እንባዎችና ሀን መሳብ የተሰኙ መጻሕፍትንም ጽፎ አሳትሟል። ዘጠነኛው ሺን ጨምሮ አሁን ደግሞ በአርቲስት ቴሌቪዥን እየቀረበ ያለውን ፍሽካዎቹ የተሰኙና ሌሎችም ተከታታይ የቴሌቪዥን ድራማዎችን ጽፏል። በዲስ ቲቪ እየቀረበ ክሬዚ የተሰኘ አጭር ሲትኮምም ደርሷል። ዶክተር በዛብን መጀመሪያ የጠየቅኩት የጅማ ዩኒቨርሲቲ የሰባት ዓመታት ቆይታ ምን እንደሚመስል ነበር። ብዙዎቻችንም እንደምናውቀው ሜዲካል ስኩል በጣም ከባድ ነው። በጣም ፈታኝ ነበር። በዛውም ውስጥ ደግሞ ትክክለኛ የወደፊቱን የኔን ማንነት አንጽዋል ብዬ አስባለሁኝ እና ያው ትንሽ ያዝ ያደርጋል። ቢሆንም ከእግዚአብሔር ጋር ታወቻለሁ ብዬ አስባለሁ። ስታስታውቀኝ አርቱ ላይም እንዳለ ሁለተኛ ደግሞ መጽሐፍ ጭምር እንደምጽፍ ነግረኛልና እስቲ መጀመሪያ ስለ መጽሐፎች ምን ያህል መጽሐፍ ጽፋል? ሳፍ እንዴት? በቃ ልክ ወደ ዩኒቨርሲቲ ከገባው በኋላ ፈርስት ር ያለው የመጀመሪያ መጽሐፊን አስመረኩኝ። የይሁዳ ገመድ ይሰኛል። የግጥም መድብድ ነው። ከሱ ከግጥም መጽሐፉ በኋላ ወጎችንና አጫጭር ልብ ወለዶችን የያዘ የአነቡንባዎች የተሰኘ ሁለተኛ መጽሐፌን ለማሳተም በቃው። በዚህ ሂደት ውስጥ ያው ቲያትሮችን፣ ድራማዎችን የቴሌቪዥን ስራዎችንም መሞካከር ጀመርኩኝ። ከዛ በቀጥታ የገባሁት ዘጠነኛው ሺህ ሲትኮም ላይ ነው። እሱ ላይም ወደ ከሰላሳ በላይ ኤፒሶዶችን ጽፌያለሁ። እንዲሁም ደግሞ ብዙዎቻችን የምንወደውንና ከልጅነታችን ጀምሮ የምንከታተለውን ቤቶች ድራማ ላይም የተወሰኑ ኤፒሶዶችን ጻፍኩኝ። አንድ ስራ ደግሞ ደስቲቪ ላይ ክሬዚ የሚባል ሲትኮም አዘጋጀው። ከዛ በኋላ ከነዚህ ስራዎች በኋላ ወደ ሶስተኛ መጽሐፌን የገባሁት ሶስተኛ መጽሐፌን ቅርብ ጊዜ ነው ያስመረኩት። ሀን መሳብ ይሰኛል። እሱ ደግሞ አጫጭር ሀሳቦችን እና አጫጭር ልብ ወለዶችን የያዘ መጽሐፍ ነው። ልክ እሱ መጽሐፍ ከጨረስኩ በኋላ እንግዲህ የአሁኑ የመጨረሻ ስራዬ ፍሽካዎቹ የተሰኘ ተከታታይ ሲትኮም በአርቲስት ቴሌቪዥን ላይ የታየ ያለ ስራ እሱን ለተመልካች አድርሽ ያለው እንግዲህ ቅድም አንተም እንዳልከው ሜዲካል ስኩል ውስጥ ሆኖ ይሄን ነገር መስራት ትንሽ ይከብዳል። ቢሆንም እኔ ሁሌም አንድ ነገር አስባለሁ። አርት አርትና ሜዲሲን የማይለያዩ የአንድ ሳንቲም ሁለት ገጽታዎች ይመስሉኛል። አርቱ ራሱ ጊዜ የሚፈልግ ነው። መጽሐፍ ጊዜ ይፈልጋል። አሁን የነገርከኝ አጫጭር ኤፒሶዶች ቢሆኑ እነሱን መጽሐፍ ጊዜ ይጠይቃል። እና እንዴት በቃ ጊዜ በዚህ ተማሪ ሆነ ትምህርት ቤት የተከታተልክ እንዴት ለመስራት ይቻላል? እንቅልፍ ሰዓትን መሰዋት አለብህ። አንዳንዴ እንደ ወጣትም እንደ ሰውም ብዙ መዝናናት ሊያምርህ ይችላል። ከትምህርቱ ባሻገር እነዚህን ጊዜያቶች ብዙ ጊዜ ለዚህ ለስራ ነው የምጠቀመው። ላይክ አብዛኛውን ጊዜ ነገን በማሰብ ነገን የተሻለ ሰው ለመሆን ዛሬ ላይ ብዙ ዋጋ መክፈል እንዳለብኝ አስባለሁ። ግን በዚህ ውስጥ በጣም ብዙ ቻሌንጆች ነበሩ። ለምሳሌ የሆነ ሰዓት ላይ ትዝ ይለኛል ረጅም ሰዓት በመቀመጥ እንግዲህ ሰርጀሪ እስከመሰራት ድረስ ደርሼ ነበረ። ሁለተኛ ሶስተኛ ዓመት ተማሪ ያለው። ምክንያቱም ሜድስን በራሱ ረጅም ሰዓት የሚያስቀምጥ ነው። በሱ ላይ ደግሞ ብዙ ማንበብ፣ ብዙ መጻፍ እሱም ደግሞ ትንሽ ዋጋ ያስከፍላል እና ዶክተር ስራዎቹ በገሃዱ ዓለም ያሉ ማህበራዊና ፖለቲካዊ እውነታዎችን በማንሳት ለመተቸትና ለመታዘብ ይሞክራል ብዙ ጊዜ ማህበራዊ ጉዳዮችን ማነሳለው ፖለቲካውንም አንዳንዴ ፍልስፍናውንም ለማንሳት እሞክራለሁ። እስፔሻሊ የቴሌቪዥን ስራዎች ደግሞ ሲትዌሽናል ኮሜዲ ስለሆነ ሲዌሽኑ ላይ ተመስርተን ነው ብዙ ጊዜ የምንጽፈው። በአሁኑ ሰዓት ያለንበት ማህበራዊ ሹ ምን ይመስላል? ፖለቲካው እንዴት ነው? ኢኮኖሚው እንዴት ነው? ማህበረሰቡ ምን አይነት ሁኔታ ውስጥ ነው ያለው? ትዝብታችንን ነው የምናስቀምጠው። ትዝብት ታስቀምጣለ፣ ትችት ታስቀምጣለ። ለዚህ እንደዚህ አይነት ሀሳቦችን የሚዳስስ ነው። በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ገና በወጣትነት ሰብሮ መግባት አስቸጋሪ መሆኑን የሚያምንበት ዶክተር በዛብህ የተጠቀመባቸውም ዘዴዎች ገልጿል። ቶሎ ለመውጣት በኢትዮጵያ በአርት ኢንዱስትሪ ግን እኔን ፈጣሪ ደርቶኛል ብዬ አስባለሁ። ፕላስ ደግሞ ውሎዬም ይመስልኛል። አብዛኛውን ጊዜ ቅድም እንዳልኩ እዛ ጅማ ሜዲካል ስኩል ውስጥ እሚያለው ከህክምናው ትምህርት ባሻገር ውሎ ከቲያትር አስተማሪዎች ጋር ነው ከነሱ ጋር ጋር ጊዜ አሳልፋለሁ። ስለ ስነ ጽሁፍ አወራለሁ፣ ስለ ጽሁፎች ያወራለሁ። በእነሱ በኩል ደግሞ ሰዎችን ማገኛለሁ። ፕላስ ደግሞ በደንብ ጠቅሞኛል ብዬ ማስበው ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ስራዎችን ብዙ ጊዜ እጽፋለሁ እና ዘጠነኛው ሺ ሲትኮም ላይ ጆይን ያደረግኩት ሶሻል ሚዲያ ላይ በምጽፋቸው ጽሁፎች ነው። አብዛኛውን ጊዜ እኔ ሶሻል ሚዲያ ላይ ፖስት ማድረጋቸው፣ ሼር ማድረጋቸው ሀሳቦች የሆነ ሰዓት ላይ ዘጠነኛው ሺ የጀመረ ጊዜ የምነሱ ሀሳቦች ናቸው እና ጆይን አድርገን የሚል ሀሳብ ከፕሮዲሰሩና ከክሪኤተሩ መጣ ደን ጆይን አደረግኳቸው ማለት ነው። ስለዚህ በቀላሉ እንዲገባ የጠቀመኝ ሶሻል ሚዲያን ለስራዎቼ መጠቀሜ ጠቅሞኛል ብዬ አስባለሁ አንደኛ። ሁለተኛ ደግሞ አርት ውስጥ ካሉ ሰዎች ጋር ጥሩ ቀረቤታና ግንኙነት አለኝ። በተማርከው በሜዲሽን ዘርፍ ነው መቀጠል የምትፈልገው ወይስ አርት ውስጥ ነው የምትቀጥለው? ምን አስባለሁ እኔ እንግዲህ ብዙ ጊዜ ማነሳታ እንዳሳባለች እና አርት ቴራፒ ላይ የመስራት እቅድ አለኝ። በእኛ ሀገር ብዙ አልተለመደም። አርት ቴራፒ በስነ ጽሁፍ ወይም ደግሞ በአርት በስነ ጥበብ ሰውን የማከም ጥበብ። ለምሳሌ ብዙ ጊዜ ነጮች ይጠቀሙታል። በፔንቲንግ በስዕል፣ ሰውን ያክማሉ። በሙዚቃ፣ በድራማ፣ በተለያዩ ስራዎች እሱ ላይ በደንብ ሁለቱንም ማገናኝቼ ለመስራት ፈልጋለሁ። ለወደፊት ወጣቱ ዶክተር በዛቤ መሰል ወጣቶች ተሰጥኦአቸውን ማውጣት እንዲችሉ ለኪነ ጥበብ ስራዎች እምብዛም የተመቸች አይደለችም የምትባለውን የሐዋሳን ከተማን ለአርት ስራዎች ምቹ ማድረግ እንደሚገባ መክሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም

አድማጮቻችን የጋቢና ቬ የሁድ ምሽት መሰናዶ እዚህ ላይ ተጠናቀቀ ኤደን ገረመው መርሃ ግብሩን የመራው ኤልያስ አስማረ በቅንብሩ ቆንጅት ታዬ በምሽቱ ዋና አዘጋጅነት ከአብራናችሁ ቆይተናል በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን ሰላም ሁኑ Are un challenge nu dai Lipi Lipi ne un challenge ascultă e crete e nu قصص القدس شو كَانْتْ